በጎንደር ከተማ በነዋሪዎችና በጸጥታ ኃይሎች መካከል የተፈጠረው ግጭት እስካሁን አለመብረዱን በዚህም ሕይወት መጥፋቱን ንብረት መውደሙንና በከተማይቱ የዕለት ተዕለት እንቅስቃሴ መስተጓጎሉን ነዋሪዎች ለቪኦኤ ተናግረዋል። በተፈጠረው ግጭት ከመንግስት ታጣቂዎችና ከነዋሪዎች ሕይወት መጥፋቱንና የቆሰሉ መኖራቸውን እንዲሁም አራቱን የወልቃይት ሕዝብ የአማራ ማንነት ጥያቄ አባላት ጨምሮ ሰዎች ታፍነው መወሰዳቸውንም እነዚሁ ለቪኦኤ ቃላቸውን የሰጡ ነዋሪዎች አመልክተዋል። በሌላ በኩል የብሔራዊ የመረጃና የደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ለሀገር ውስጥ የመንግስት መገናኛ ብዙሀን በላከው መግለጫ ሶስት የፌዴራል ፖሊስ የጸረ ሽብር ልዩ ቡድን አባላት መገደላቸውን፣ ሌሎች አምስት የህግ አስከባሪ አባላት ደግሞ መቁሰላቸውን ገልጿል። ጽዮን ግርማ በጎንደር ከተማ የሚገኙ የወልቃይት ተወላጆች ተወላጆችና የከተማይቱን ነዋሪዎች አነጋግራት ተከታዩን አጠናቅራለች። በጎንደር ከተማ የሚገኙ ያነጋገር ናቸው ነዋሪዎችና የወልቃይት ተወላጆች ለአሜሪካ ድምጽ እንደ ተናገሩት በትናንትና ሁለት በጎንደር ከተማ ለተቀሰቀሰው ግጭት መነሻው የኢትዮጵያ መንግስት የደህንነት መስሪያ ቤት ሰራተኞች ከመከላከያ ፖሊስ ጋር ሆነው ጎንደር ከተማ በመግባት የወልቃይት ህዝብ የአማራ ማንነት ጥያቄ ኮሚቴ አባላትን አፍነው በመውሰዳቸውና ሌላውን የኮሚቴ አባል ኮሎኔል ደመቀን አፍነው ለመውሰድ ባደረጉት ትንቅንቅ የተፈጠረ እንደሆነ ነው። በዚህ መነሻ የተነሳው ግጭትም ነዋሪዎችን አስቆጥቶ እስከ ዛሬው ምሽት ድረስ መዝለቁን ይናገራሉ። የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ የጸረ ሽብር ግብረ ኃይል ድርጊቱ የአሸባሪዎችና የጸረ ሰላም ኃይሎች ነው ሲል ኮንኖታል። የወልቃይት ተወላጅ እንደሆኑ የነገሩን እና በዛሬው ዕለት በጎንደር ከተማ ፒያሳ መካከል እንደሚገኙ የተናገሩት አቶ ዋሲሁን አንበሴ ሁኔታውን ከመነሻው ያስረዳሉ። ገናነት ሕገ መንግስት ጠቅሰን ስላነሳን ብቻ ሀያ አምስት ዓመትም ሳንጠየቅ ተካለን ወደ ትግራይ ክልል ተብለን በገዛ ሀገራችን በተወለድነበት ባደግንበት ሀገር መኖር ያቃተን በጎንደር ተጠግተን ነበር። አሁንም ሕግ አለ ብሎ በወጣ በሕገ መንግስቱ መሰረት የጠየቅነው ጥያቄ ይመለስልን ስላለ ልንገደል፣ ጦር መሳሪያ ታጥቀው ይኸው እንደምሰሙት እየተገደል እንገኛለን፣ እየሞተ እንገኛለን፣ እየታፈነ እንገኛለን። እኛ ግን የማንነት ጥያቄ ብቻ ነው ያቀረብነው። ሌላ ምንም ከማንም ንክኪ የለንም። የቱሪዝም ቀያችን ተፈላጥ ነን ከምንገኝበት መጥተው በተኩስ እየናጡን እኛ በእኛ እያብላሉን ይገኛሉ። ህዝብ የማንነት ጥያቄ የጠየቀ ሰላማዊ ሰው እንጂ አሸባሪ አይደለም። አሸባሪ ነው ብለው የሚፈርጁ በጣም የሚያስገርም ታሪክ ነው። እስኪ እስቲ አንቺ በራስሽ ስትፈርጁ ልጅ የሚያሳድግ ሰው ቤት እየመራ ቀን ወጥቶ ማታ ቤቱን እየገባ ያለ ሰላማዊ ሰው አሸባሪ ይባላል። እኚህ አስተያየት ሰጪ ኮሚቴውም ሆነ ነዋሪው ወደ ትግራይ ክልል መካለሉ አግባብ አይደለም፣ የእኛ ክልል አማራ ነው በሚል ያነሱትን ጥያቄ በሰላማዊ መንገድ ለማቅረብ ከፍተኛ መስዋዕትነት መክፈላቸውን ገልጸው ለዚህ ምላሹ ግን የአማራ ክልል መንግሥት እንኳን ሳያውቀው በድብቅ ከተማ ገብተው ሰዎችን ማሰርና መተኮስ ምን የሚባል የመንግስት አስተዳደር ነው ሲሉ ይጠይቃሉ። አቶ ክፍሌ አስማማው የተባሉ ሌላ ነዋሪ በጎንደር ትናንትናና ዛሬ የነበረውን ሁኔታ ያስረዳሉ። ማንኛውም ህዝብ ህገ መንግስትን የመጠቀም ማንነቱን የማስከበር መብት አለው የሚለውን ነገር ተከትለው በህጋዊ መንገድ ሲሄዱ የነበሩ ሰዎች ስለነበሩ፣ ህዝቡም ይህን በቅርብ ሲከታተል ስለነበረ በዚህ ጉዳይ ተቆጥቶ ያው አመፅ ላይ ወጣ። ትናንት እንደሰማችሁት የህወሓት ሰዎች ንብረት የሆነውን ሰላም ባስ እና ደህንነት ይጠቀምበት የነበረውን አንዳንድ መኪና መኪናዎችን አቃጠሉ። አንዳንድም ከተማ ውስጥ የህወሓት ደጋፊ የሆኑ ደነሰዎች ሰዎች ሚስጥር የሚያቀብሉ እነሱን የሚያግዙን ስም በእነሱም ንግድ ድርጅቶች ላይ አደጋ ጥለዋል። ማታ አካባቢ ይህን ዜና የሰሙ ከአርማጮ ከወልቃይት ከጠገዴ የተወጣጡ የአማራ የገበሬ ጦሮች ወደ ጎንደር ከተማ በተለያዩ መኪናዎች ተጭነው መጡ። ቀጥታ ያው እየተታኮሱ ወደ ኮሎኔል ደመቀ ቤት ነው የሄዱት። በተኩሱም የዋሰዎችም ወድቀዋል። ከአማራ ገበሬዎችም ግን ወድቀዋል። ግን መጨረሻ ላይ ኮሎኔል ደመቀን ከከበባ ዋሶ ይዘው ወደ ሴፍ ወደ ሆነ ቦታ ወስደውታል። እንግዲህ በዚህ መንገድ ነው ትናንትና ሌሊት ያደረው ነዋሪውም ሆነ ከየቦታው የመጡት ታጣቂዎች ሲያነሱት የነበረው ጥያቄ ታፍነው ወዴት እንደተወሰዱ ያልታወቁ የኮሚቴው አባላት ጓዶቻችንና ወንድሞቻችን በመሆናቸው መልሱልን፣ እነሱንም ሳንይዝ አንበተንም የሚል እንደነበር አቶ ክፍሌ ይናገራሉ። ዛሬ ጎንደር በጣም ጸጥ ረጭ ብላ ነበር ያረፈደችው። ሁሉም የንግድ ስራዎች ተዘግተዋል። የመንግስት አገልግሎትም የሚሰጥ አልነበረም። እንግዲህ የገበሬ ጦሩ በዚህ ሁኔታ እያለ፣ ከተማ ወጣቱ ደግሞ ያው በጣም ተማሮ ስላለ በዋ ሰዎች በጣም ስለመረረው ይህን አጋጣሚ በመጠቀም አመፁን ቀጥሎ ትሏል በዛሬ ሁለት ሁለት የመንግስት የደህንነት የህዋት ደህንነት ሲጠቀምባቸው የነበሩ ሌሎች መኪኖችን አጣጥሏል። አንዳንድ የንግድ ድርጅቶችንም ከትናንት በተጨማሪ ተቀላጥ ከባድ የሚደርሱ አደጋዎችን አድርሰዋል። በግልጽ ነው የተናገሩት ወጣቶቹ ከህዋት ጋር እየሰራ ያለ የሚያስገድለን በአማራነታችን ላይ ሰይፍ የመዘዛችሁብን ሀገራችን ለቃችሁ እንድትወጡ እያልት ያስጠነቅቁ ውለዋል። አሁን ማምሻውንም ከባድ ጥረት ነው ያለ። ነዋሪዎቹ እንደሚሉት ከትላንት ጀምሮ ጎንደር ከተማ ተሸሽገው የተቀመጡ የወልቃየት ተወላጆች፣ የጎንደር ከተማ ነዋሪዎችና ከአርማጮና ከአካባቢው የመጡ ታጣቂዎች በጋራ ሆነው ከከተማው ከመከላከያ እና ከፌዴራል ፖሊስ አባላት ጋር ተፋጠሟላቸውን ገልጸው በዛሬው ዕለትም ከአርማጮና ካካባቢው በመጡት ታጣቂዎች በአማራ ክልል መንግስትና በከተማው ከንቲባ መካከል ድርድር ተደርጎ ለጊዜው ኮሎኔል ደመቀ ዘውዴን በአደራ የሰሜን ልዩ ኃይል አዛዥ ከንቲባ ጽህፈት ቤት በእነሱ አጠራር ፖሊስ መምሪያ እንዳስረከቧቸው ተናግረዋል። ማምሻውን ፒያሳ አካባቢ እንደነበር የገለጸው ወጣት አማኑኤል ባሳዝነው በትላንትናውም በዛሬው ሙሉ በቦታው እንደነበር ገልጾልኛል። የጎንደርን ሶስት ጥምቀት በበላይ ነው የወጣው። እንግዲህ ጎንደር ላይ ነው ትልቅ ጥምቀት የሚደረገው። ህዝብም የወጣው ከሶስት ጥምቀት በበላይ ጎንደር ላይ የሚከበረው ጥምቀት ማለት ነው። ሁሉም አንድ አይነት ነው። ሁሉም አንድ አይነት ሰው ነው። አላማው ለመዝረፍ ለምናምን አይልም። የማንነት ነው። በቃ ሁሉም ስሜቱ አንድ አይነት ስሜት ነው። በአንድ ነው የወጣው። ሰውየውን ያው እኛ ጥያቄ ያቀረብን ሚሊሻዎቹ የሸኙ ናቸው። ሚሊሻዎች ማለት ነው የኛዎቹ። ታጥቀው የነበሩትን ሰውየውን መምሪያ ያስረክበናል። ነገ ነገ ወዲያ፣ ትልቁን ጥያቄ ስንጠይቃቸው ያለና እኛ በአባይ ወልዱ በህዋት አንመራም፣ የሚመራ ቢያዴን ነው ቢያዴን ደግሞ በህዋት እየተመራ ስለሆነ ከዛሬ ቀን ጀምሮ ግን ከዛሬ ቀን ጀምሮ ግን በቢያዴን በራሱ ስልጣን ከኛ ህዝብ ጋር ቃል ከነገም ጀምረን ሁላችንም አንድ ሆነን እርምጃ እንደምንወስድ ማስጠንቀቂያ ሰጠዋል። እኛ አውሸኝተናቸው እዛ በኋላ ነው ይህን ሰብስበው ሁላችን የመጨረሻ አሸኛኘት ሲደረግ ማለት ነው። እና በክብር በጥይት ተተኩሶ በክብር ተጨፍሮ ጉልበታቸውን ላይ የሳምን ጀግኖች ብለን ነገ ነገ ወዲያ ግን ከካርናችሁ የአማራ አጥንትና ደም ይውጋን ብለው ነው ምለው ይሄዱ። እስከ ማምሻው ድረስም የተኩስ ድምጽ በከተማው ይሰማ እንደነበር የተናገሩት ነዋሪዎቹ አሁንም በመከላከያ ሰራዊትና በህዝቡ መካከል ውጥረቱ እንደቀጠለ መሆኑን ገልጸዋል። በሌላ በኩል የብሔራዊ መረጃና ደህንነት አገልግሎት እና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ዛሬ አውጥቶታል በተባለና በመንግስቱ መገናኛ ብዙሃን በተነገረ መግለጫ በኤርትራ ከመሸጉ ጸረ ሰላም ኃይሎች መመሪያ በመቀበል በአማራ ክልል ሰሜን ጎንደር እና በትግራይ ክልል በምዕራባዊ ዞኖች ሰላማዊ ሰዎችን በመግደል ዝርፊያ ፈጽመው በህግ ሲፈለጉ የነበሩና ሳይያዙ የቀሩ ካላቸው ሁለት ተጠርጣሪዎች አንደኛው ዛሬ እጁን ሰጥቷል ብለዋል። መግለጫው አክሎም ትናንትናና ዛሬ በሁከት ፈጣሪዎች አማካኝነት በተፈጠረው ሁከትን ሳቢያና ግርግር ሳቢያም አምስት ንጹሐን ዜጎች በተባራሪ ጥይት ህይወታቸው አልፏል ብለዋል። ከፌዴራልና ከክልሉ የጸጥታ ኃይሎች ተጨማሪ ጉዳት መድረሱንም ግብረ ኃይሉ መጠቆሙንና መገናኛ ብዙሃኑ ዘግበዋል። በተፈጠረው ሁከት ሳቢያ በሰላማዊ ዜጎችና የንግድ ቤቶች ላይ ጉዳት መድረሱን የፌዴራልና የክልሉ የጸጥታ ኃይሎች ተጨማሪ ጉዳት ከመድረሱ በፊት ሁኔታውን በቁጥጥር ስር መዋላቸውን መግለጫው ተናግሯል። የጋራ ግብረ ኃይሉ መግለጫ አክሎም በሕቡዕ በመደራጀት የሽብር ተግባር በመፈጸም የሕዝቡን ሰላም እንዲታወክ ባደረጉ አባላት ላይ ህጋዊ እርምጃ መውሰዱንም ማመልከቱ የተዘገበ ሲሆን የተባለው እርምጃ ምን እንደሆነ በዝርዝር አልተገለጸም። የጋራ የጸረ ሽብር ግብረ ኃይሉ መግለጫ በዚሁ መግለጫው በቁጥጥር ስር የዋሉት ግለሰቦች ኤርትራ ውስጥ መሽገው ከሚገኙ የጸረ ሰላምና አሸባሪ ኃይሎች ጋር ቀጥተኛ ግንኙነት በመፍጠርና መመሪያ በመቀበል በአማራ ክልል በሰሜን ጎንደር ዞን ጠገዴ ወረዳ ሶሮቃና ቁርቤ አካባቢ እንዲሁም ትግራይ ክልል ምዕራባዊ ዞን ጸገዴ ወረዳ ደንሻና አካባቢው ሲንቀሳቀሱ የነበሩ ናቸው ብሏል። አክሎም ተጠርጣሪዎቹ ሴቶችንና ሕፃናትን ከለላ በማድረግ በመንግስት የጸጥታ ኃይሎች ላይ የመሳሪያ ተኩስ በመክፈትና ቦምብ በመወርወር ጉዳት አድርሰዋል ብሏል። የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ለመገናኛ ብዙኃን በላከው መግለጫ